ስ እስክንድር ፍሬው ሪፖርቲንግ ፍሮም አዲስ አበባ ኦን ኮንዶለንስስ ሴንት ባይ ኢትዮጵያን ሊደርስ ኦን ዘ ፓሲንግ አዌይ ኦፍ ፊደል ካስትሮ ፎር ዘ ሆርን ኦፍ አፍሪካ ሰርቪስ አይ ስታርት ዊዝ ዘ ኢንትሮ። በአስቸጋሪ ወቅት ከኢትዮጵያ ህዝብ ጎን የቆሙ ሲሉ ፊደል ካስትሮን የገለጹት ጠቅላይ ሚኒስትር ሀይለማርያም ደሳለኝ የተሰማቸውን ሀዘን ገልጸዋል። ውለታቸውም ከትውልድ ትውልድ ሲታወስ ይኖራል ብለዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ኤንድ ኦፍ ኢንትሮ። ናው ቱ ዘ ፉል ስቶሪ ቴክስት ኩባን ለግማሽ ምዕት ዓመት በመሩት ፊደል ካስትሮ ሞት የተሰማቸውን ሐዘን የገለጹት የኢትዮጵያ መሪዎች ውለታቸውን አስታውሰዋል። በተለይም በሶማሊያው ሲያድ ባሬ ወረራ ወቅት ያደረጉትን ከፍተኛ ድጋፍ። በአስቸጋሪ ወቅት ከኢትዮጵያ ሕዝብ ጎን የቆሙ ታላቅ ወዳጅና መሪ ነበሩ ብለዋል ጠቅላይ ሚኒስትር ኃይለማርያም ደሳለኝ። ውለታቸውም ከትውልድ ትውልድ ሲታወስ ይኖራል በማለት አክለዋል። በኢትዮጵያና በኩባ መካከል ያለውን የሕዝብ ለሕዝብ ግንኙነትም በደም የጠበቀ ሲሉ ነው ጠቅላይ ሚኒስትሩ የገለጹት። ተመሳሳይ የሀዘን መግለጫ መልእክት ያስተላለፉት ፕሬዚዳንት ዶክተር ሙላቱ ተሾመ ካስትሮ ኢትዮጵያውያን የሀገራቸውን ሉዓላዊነት ለማስከበር ባደረጉት ተጋድሎ ከጎናቸው የተሰለፉ ወዳጅ ነበሩ ሲሉ አስረድተዋል። በካስትሮ የአመራር ዘመን በኩባ የትምህርት እድል ስላገኙ ኢትዮጵያውያንም አውስተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ